በታላቁ የኢትዮጵያ ህዳሴ ግድብ ውሃ ሞላል ዙሪያ ተቋርጦ የነበረው የሶስቱ ሀገሮች የቴክኒክ ባለሙያዎች ውይይት እንደገና ተጀመረ። የውይይቱ ትኩረት ስምምነት ባልተደረሰባቸው ነጥቦች ላይ እንደሚሆንም ታውቋል። መለስካቸው አምሃ ዝርዝር ዘገባ አለው። ከሳምንታት በፊት በህዳሴው ግድብ ዙሪያ ሲካሄድ የነበረው የግብፅ የሱዳንና የኢትዮጵያ ውይይት ሲቋረጥ ሱዳን ተጨማሪ ጊዜ ከጠየቀች በኋላ የሶስቱ አገሮች የቴክኒክ ባለሙያዎች እንደገና ለድርድር መቀመጣቸው ተነገረ። በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የባለሙያዎቹ ቡድኖች መነጋገሪያ ዋና ዋና ነጥቦች ምን እንደሚሆኑም አስረድተዋል። ዋናው ነገር የሚያጠነጥነው በግድቡ አሞላል ዙሪያ ነው በግድቡን አሞላል ዙሪያ ና የተለያዩ አየር ንብረቶች በሚኖሩበት ጊዜ እንዴት ማድረግ ይቻላል በሚለው ዙሪያ ነው የሚሆነው። ያው ትላንት ጀምረውታል። ዛሬና ነገ ኤክስፐርቶቹ ይቀጥላሉ። ከዛ በኋላ የመጨረሻው አካባቢ ደግሞ ለሚኒስትሮቹ ያልፋል ማለት ነው። አምባሳደር ዲና ሙፍቲ አክለውም ከዚህ በፊት በተካሄዱ ድርድሮች የተደረሰባቸው ስምምነቶች እንዳሉ፣ አሁን ድርድሩ ይበልጥ የሚያተኩርባቸውን ጉዳዮችንም ጠቁመዋል። ይደርሳቸውታል ኦረዲ። ከዚህ በፊት የነበሩት ልዩነቶች ላይ ነው የሚነጋገሩት፣ በሚደርሱባቸው ነጥቦች ላይ የሚቀጥለውን ደግሞ ሚኒስትሮቹ ይነጋገራል። አዝማኑ ጥሩ ነው ይባላል አምባሳደር እውነት ነው? ይሄ ነገር ወልገና ነው እንግዲህ መገመት በጣም ይከብዳል። ምክንያቱም ጥሩ ነው የሚባለው መቋጫው ላይ ነው ሲጠቃለል እና ሲስማሙ ነው የሚሻለው። አስቀድመው መተንበይ ጥሩ መመኘት ጥሩ ነው። ከሞላ ጎደል እንግዲህ ልዩነቶች እየተጣበሙ መምጣታቸው እንደ ጥሩ መሳል እንደ ጥሩ ማቅረብ ይቻላል። ነገር ግን ኮንክሉዥኑን መጨረሻ ላይ ማየቱ ይሻላል። የታላቁ ህዳሴ ግድብ ጉዳይ ወደ አፍሪካ ኅብረት ከተመለሰ በኋላ ብዙ ወገኖች ተገቢነቱ ይናገራሉ። ለመሆኑ የኅብረቱ ሚና ምንድን ነው? አምባሳደር ዲና ሙፍቲ ለዚህም ማብራሪያ ሰጥተዋል። አፍሪካ ኅብረት ብቻ ሳይሆን ተመልካቾችም አሉ እኮ ሌሎች የአፍሪካ ኅብረት ኤክስፐርቶች አሉ፣ እንደ ተመልካች ማለት ነው። የአሜሪካ ታዛቢዎች አሉ፣ የአውሮፓ ታዛቢዎች አሉ ማለት ነው ከሞላ ጎደል አሁን ያሉት የታዛብነት ሚና ነው። እንግዲህ የታዛብነት ሚና አንዳንዴ ይለጠታል፣ ማግባባት፣ ማቀራረብ ነገር የሚኖርበታል። በዞሮ ዞሮ ሚናቸው የታዛብነት ሚና ነው። ከትናንት በስታ በአዲስ አበባና በሌሎች ትልቅ የሀገሪቱ ከተሞች ኢትዮጵያውያን ድምጻችን ለግድባችን በሚል መፈክር የህዳሴው ግድብ የመጀመሪያውን ዙር ውሃ ሙሌት በጋለ ደስታ ማክበራቸው አይዘነጋም። መለስካቸው አመሀ في امريكا دمس راديو كاديس ابو